የኢትዮጵያ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ በረከት ስምዖን በጠቅላይ ሚኒስትር መለስ ዜናዊ ጤንነት ላይ አሉባልታ ሲሉ ለገለጹት ለእያንዳንዱ ዘገባ መልስ አልሰጥም ብለዋል። አቶ በረከት በዚሁ መግለጫቸው የጠቅላይ ሚኒስትሩ ጤንነት እየተሻሻለ መምጣቱን ቢገልጹም ሪፖርተር ጋዜጣ ጠቅላይ ሚኒስትሩ የትና በምን ሁኔታ ላይ እንደሚገኙ ላቀረበላቸው ጥያቄ መልስ ሳይሰጡ አልፈዋል። መለስካቸውማ ከአዲስ አበባ አጭር ዘገባ አድርሶናል። ሪፖርተር የተሰኘው የአማርኛ ጋዜጣ በዛሬ እትሙ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊውን አቶ በረከት ስምዖንን ጠቅሶ እንደዘገበው በጠቅላይ ሚኒስትር መለስ ዜናዊ ጤንነት ላይ ለሚወራው ለእያንዳንዱ አሉባልታ መንግስት ምላሽ እንደማይሰጥ ማስታወቃቸውን ገልጸዋል። ጋዜጣው አክሎም ካለፈው እሁድ ጀምሮ ጠቅላይ ሚኒስትሩ ህይወታቸው አልፏል የሚል ወሬ በሰፊው ሲናፈስ መቆየቱን ገልጾ በተለይ ሐምሌ 24 ቀን 2024 ዓ ም ትናንት ኢሳት የቴሌቪዥን ጣቢያ ኢንተርናሽናል ክራይሲስ ግሩፕን ምንጭ አድርጎ ጠቅላይ ሚኒስትሩ ማረፋቸውን ዘግቧል ይላል። ኢንተርናሽናል ክራይሲስ ግሩፕ የተሰኘው ድርጅት ግን ስለ ጠቅላይ ሚኒስትሩ የጤንነት ጉዳይ ብዙ እንደማያውቅና ስለ ጤንነታቸው ሁኔታ መገመት እንደማይችል ሪፖርተር ድረገጹን ጠቅሶ ጽፏል። ኢሳት ያሰራጨው ዜና ውሸት መሆኑን የገለጹት አቶ በረከት ጠቅላይ ሚኒስትር መለስ ዜናዊ በእረፍት ላይ መሆናቸውንና የጤንነት ሁኔታቸውም ከበፊቱ እየተሻሻለ መምጣቱን ማስታውቃቸውን ሪፖርተር ዘግቧል። ጠቅላይ ሚኒስትር መለስ መታመማቸው ያለ ጥርጥር የታወቀው ከሐምሌ 2 እስከ 9 2004 ዓ ም አዲስ አበባ በተካሄደው 19ኛው መደበኛ የአፍሪካ መሪዎች ጉባኤ ወቅት ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች፣ አቶ በረከት ስምኦን አሁን ማምሻውን ለኢትዮጵያ ቴሌቪዥን የሰጡትን መግለጫ አግኝተናል። የጠቅላይ ሚኒስትሩን የጤና ሁኔታ በተመለከተ ባጭሩ እንዲህ ነበር ያሉት። ከጠቅላይ ሚኒስትሩ የጤንነት ሁኔታ ጋር ተያይዞ አሁን በቅርቡ በዚህ ሶስት አራት ቀን እንደተደረገው ምስክሮች ይሆናሉ። ማረጋገጫ ሰጥተውናል የተባሉት አካላት ሁሉ እኛ አላለም እስከ ማለት በሚደርሱበት ሁኔታ ሰዎች ተቋማትን እንደ አይሲጂ አይነት ተቋማትን ዋቢ እያደረጉ በሰፊው የመዋሸት አሉባልታ የማናፈስ ሁኔታ እንዳለ ተመልክተናል። የሚያወራ ያወራል። መንግስት አሉባልታ ተከትሎ ከአሉባልታ ጋር የሚነግዱበት አንዳችን ምክንያት የለም። ስራውን ይሰራል። የጠቅላይ ሚኒስትሩ የጤንነት ሁኔታ በአሁኑ ጊዜ በጣም በጥሩ ሁኔታ ላይ ይገኛል። ባለፈው ጊዜ እንደገለጽ ነው ያው ሕክምናቸውን ተከታትለዋል እረፍት በማድረግ ላይ የሚገኙበት ሁኔታ ነው ያለው። ስለዚህ ባለፈው ስገልጽ ከነበሩ በጣም በተሻለ ሁኔታ ላይ ይገኛሉ።